አመሰገንታ አፋ አማራ ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ ሀያ ሁለት በሀያ አምስት ና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ የካቲት ሁለት ሁለት ሺ አስራ ሶስት አመተ ምህረት ዝግጅታችን ጀመረ። ሁለተኛውና ታሪካዊውን የትራምፕ ክስ ለመስማት መወሰኛው ምክር ቤት ዛሬ ዳኝነት ይቀመጣል። ኢትዮጵያ በትግራይ ክልል የሚገኙ ህጻጽና ሽመልባ የተባሉ ሁለት የኤርትራውያን ስደተኞች መጠለያ ጣቢያዎችን ልትዘጋ ነው። መጀመሪያውንም ልክ አልነበረም፣ አሁንም የሚቀጥልበት አግባብ የለም በሚለው ተነጋግረን ሽመልባ ላይ ያሉ ስደተኞችን ወደ ሌሎቹ ካምፖች በመውሰድ ወይ ወደ ሌሎች ካምፖች በማስገባት ወይ ከካምፕ ውጪ እንዲኖሩ መብት በመስጠት ወይም ኢንተግሬት በማድረግ ከማህበረሰቡ ጋር በመቀላቀል ያንን ካምፕ መዝጋት የሚቻልበት መንገድ ላይ ተነጋግረን ተስማምተናል። የስደትና ከስደት ተመላሾች ጉዳይ ኤጀንሲ ዋና ዲሬክተር አቶ ተስፋሁን ጎበዛይ ናቸው። በተባበሩት መንግሥታት ድርጅት ዓለም አቀፍ የምግብ ፕሮግራም በትግራይ ክልል እየሰጠ የሚገኘውን አገልግሎት እንዲያሰፋ ከኢትዮጵያ መንግሥት ጥያቄ እንደቀረበለት የኢትዮጵያው ጽሕፈት ቤት ዲሬክተር ተናገሩ። በኮንሶ ግጭት ምክንያት ለተፈናቀሉ 60 ሺህ ተፈናቃዮች የመልሶ ማቋቋም ስራ መጠናቀቁን የደቡብ ክልል አስታወቀ። እነዚህንና ሌሎች በዛ ያሉ ዘገባዎችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ። እንደምናመሻችሁ፣ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱ ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ድምጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ስጥለኝ። እንደምናመሻችሁ ዜናውን የማሰማችሁ ቆንጂት ታየ ነኝ። የኢትዮጵያ መንግስት 25 የዓለም አቀፍ የረዴ ሰራተኞች ትግራይ ክልል እንዲገቡ ፈቃድ መስጠቱን የተባበሩት መንግስታት ድርጅት አስታወቀ። የመንግስታቱ ድርጅት ቃል አቀባይ ስቴፈን ዱጃሪክ በትናንቱ እለታዊ ጋዜጣዊ ጉባኤያቸው ሲናገሩ ይህ ፈቃድ መሰጠቱ የረድኤት ሰራተኞች ችግሩ ፈጥኖ እየተባባሰ በሚገኝበት በትግራይ ክልል እርዳታ ለማቅረብና ለችግሩ የምንሰጠው ምላሻችንን ለማጠናከር እንደምንችል የሚያረጋግጥ የመጀመሪያ እርምጃ ሆኖልናል ብለዋል። አያይዘውም በቅርቡ የድርጅቱ የደህንነትና የጸጥታ ጉዳዮች ረዳት ዋና ጸሐፊ ጊልስ ሚሾ፣ የስደተኞች ከፍተኛ ኮሚሽነሩ ፊሊፖ ግራንዴ፣ ከጥቂት ቀናት በፊት ደግሞ የዓለም የምግብ ፕሮግራም ዋና ስራ አስኪያጅ ዴቪድ ቤዝሊን ጨምሮ በኢትዮጵያ ጉብኝት ያደረጉ የድርጅቱ ከፍተኛ ባለስልጣናት ከሀገሪቱ መንግስት ጋር በርከት ያሉ ገንቢ ንግግሮች ማካሄዳቸውን ስቴፈን ዱጃሪክ አስታውሰዋል። የዓለም የምግብ ፕሮግራም በትግራይ ክልል ለአንድ ሚሊዮን ዜጎች አስቸኳይ እርዳታ ለማቅረብ መስማማቱን እና እርዳታ በማጓጓዝ ረገድ እንዲያግዝ ከመንግስት የቀረበለትን ጥያቄ መቀበሉን ዋና ዲሬክተሩ ቤዝሊ መናገራቸውን ቃል አቀባዩ አክለው አስታውሰዋል። ወደ ትግራይ ለመጓዝ አዲስ አበባ ውስጥ ፈቃድ እየተጠባበቁ የሚገኙት የተቀሩት ስልሳ የመንግስታዊ ያልሆኑ ድርጅቶችና የተባበሩት መንግስታት ባልደረቦችም ፈቃዱን እንደሚያገኙ ተስፋ እናደርጋለን ብለዋል። አስከትለውም የመንግስታቱ ድርጅት ቃል አቀባይ ወደ ትግራይ ክልል ለመግባት መንግስት ፈቃድ መስጠቱ መልካም ሆኖ በክልሉ ሕዝብ ላይ የተባባሰ ያለው የሰብአዊ ረድኤት ችግርና በሲቪሎች ላይ ይፈጸማሉ ስለሚባሉ ጥቃቶች የምናገኛቸው ሪፖርቶች አሁንም በጥልቅ ያሳስቡናል ብለዋል። የእርዳታ ሰራተኞች ያለምንም ቅድመ ሁኔታ በነጻነት ፈጥነው የክልሉን ህዝብ በሙሉ መድረስ እንዲችሉ ፈቃድ እንዲሰጥ ተማጽኗችንን ደግመን እናሰማለን ነው ያሉት። ዓለም አቀፉ ለሰብአዊ መብት ተሟጋጅ ቡድን አምነስቲ ኢንተርናሽናል በበኩሉ የኢትዮጵያ መንግስት የረድኤት ሰራተኞች ትግራይ ክልል እንዲገቡ ለመፍቀድ የገባውን ቃል ማክበር አለበት ሲል አሳስቧል። የኢትዮጵያ ባለስልጣናት የገቡትን ቃላቸውን ማጠፍ የለባቸውም ያሉት የአምነስቲ ኢንተርናሽናል የምስራቅ አፍሪካና የአፍሪካ ቀንድ ምክትል ዲሬክተር ሳራ ጃክሰን በግጭቱ የሚሳተፉ ወገኖች በሙሉ ለህዝቡ ገለልተኛ፣ ፈጣንና ያልተገታ ሰብአዊ እርዳታ ተደራሽነት እንዲያገኝ በሚጠይቀው ዓለም አቀፍ የሰብአዊ ረዴት ህግ ያለባቸውን ግዴታ እንዲያከብሩ ደግመን እናሳስባለን ብለዋል። ምስራቃዊ ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ በሚገኝ መንደር ሌሊቱን በተፈጸመ ጥቃት ቢያንስ አስር ሰዎች መገደላቸው ተገለጸ። ከዩጋንዳ በሚያዋስነው ድንበር ላይ ጥቃቱን ያደረሱት የተባበሩት ዲሞክራሲያዊ ኃይሎች የሚባል የዩጋንዳ እስላማዊ ቡድን አባላት እንደሆኑ ነው የተጠረጠረው። የሀገሪቱ የጦር ኃይል ወደ አካባቢው ወታደሮች ማዝመቱን አረጋግጧል። ይኸው ቡድን ባለፈው ሳምንትም ተመሳሳይ ጥቃት በአቅራቢያው ባለ መንደር ላይ አካሂዶ ቢያንስ 12 ሰዎች እንደገደለ ተዘግቧል። እንደ አውሮፓውያን አቆጣጠር ከ1990ዎቹ አንስቶ የሚንቀሳቀሰው ይህ ቡድን ከሁለት ዓመታት በፊት የኮንጎ የጦር ሰራዊት ዘመቻ ከከፈተበት በኋላ ሲቪሎችን ማጥቃት እንደጀመረ ነው የተገለጸው። ባለፈው የአውሮፓውያን 2020 ዓ ም ብቻ ከ840 በላይ ሲቪሎች እንደገደለ የተባበሩት መንግስታት ድርጅት መረጃ ያመለክታል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የየመን ሁቲዎቹ ሽምቅ ተዋጊዎች በሀገሪቱ ግዛት ውስጥ ምንም አይነት አዲስ ወታደራዊ ጥቃት ከማካሄድ እንዲቆጠቡ ዩናይትድ ስቴትስ አሳሰበች። በሳውዲ አረቢያ ሲቪሎች መኖሪያዎች ላይ ጉዳት የሚያደርሱ ጥቃቶችንም እንዲያቆሙ ጠይቃለች። ሶሎሞን አባተ ዝርዝሩን የያዘ የቪኦኤ ዘገባ ያቀርብልናል። ሁቲዎቹ ያለማቋረጥ እየፈጸሙ ያሉት ጥቃት ዩናይትድ ስቴትስን በጥልቅ እያሳሰባት መሆኑን የውጭ ጉዳይ መስሪያ ቤቷ ቃል አቀባይ ኔድ ፕራይስ ከትናንት በስቲያ ምሽት ላይ ተናግረዋል። ሁቲዎች አተራማሽ ከሆኑ አድራጎቶች እንዲቆጠቡና ሰላም ለማስፈን በመንግስታቱ ድርጅት ልዩ ልዑክ ግሪፌትስ በሚደረገው ጥረት ውስጥ አዎንታዊ በሆነ ሁኔታ ለመሳተፍ ቁርጠኛነታቸውን እንዲያሳዩ ጠይቀዋል። ይህን ሂደት እስከ ወዲያኛው ለማስቆም ጊዜው አሁን ነው ብለዋል ፕራይስ። በኢራን ይደገፋሉ የሚባሉት ሁቲዎች የዛሬ ሰባት ዓመት ዋና ከተማይቱን ሰንአን በተቆጣጠሩበት ሰሞን የተነሳው ይህ የየመን ግጭት የፖለቲካ መቋጫ እንዲያገኝ በሚል የመንግስታቱ ድርጅት ልዑክ ግሪፊትስ በጀመሩት ጥረት በመግፋት የወገኖቹን የሁለት ቀናት ድርድር ከትናንት በስቲያ እሁድ ኢራን ውስጥ መጀመራቸው ቢዘገብም ከውይይቱ መድረክ እስካሁን የወጣ መረጃ የለም። በዚሁ የየመን ጉዳይ ላይ ሀሳብ ለመለዋወጥ በሚል ሚስተር ግሪፊትስ ከኢራን የውጭ ጉዳይ ሚኒስትር ጃቫድ ዛሪፍ ጋር በዕለቱ ከድርድሩ ቀደም ሲል ተገናኝተው መመካከራቸውን የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱያሪች ተናግረዋል። ሁለቱ ባለስልጣናት በመላ ሀገሪቱ ተኩስ እንዲቆም የሰንአ ዓለም አቀፍ አይሮፕላን ጣቢያ እንዲከፈትና በሁዳይዳ ወደቦች ላይ የተጣሉ ገደቦችና እገዳዎች እንዲቀሉ ለማድረግ የሚያስችሉ አፋጣኝ እርምጃዎችን በመውሰድ አስፈላጊነት ላይ መክረዋል። የየመን ግጭት እንዲያበቃ የመንግስታቱ ድርጅት የጀመረውን ጥረት ኢራን መደገፏን ግሪፊት አድንቀዋል። ሁጤዎቹ ጥቃታቸውን እንዲያቆሙ ዩናይትድ ስቴትስ የጠየቀችው የቀድሞ ፕሬዚደንቷ ዶናልድ ትራምፕ ለሳውዲ መሩ ጥምረት ይሰጡ የነበረውን ድጋፍ አዲሱ ፕሬዚደንት ጆ ባይደን ለማቋረጥ መወሰናቸውን ባሳወቁ በጥቂት ቀናት ውስጥ ነው። ጥምረቱ የመን ውስጥ በሲቪሎች ላይ የአየር ድብደባ ይፈጽማል በሚል የመብቶች ተሟጋች ቡድኖች ይከሳሉ። ይህንን የተራዘመ የየመን ትርምስ ሰብአዊና ስልታዊም አደጋ ሲሉ ጠርተውታል። ፕሬዝደንት ባይደን ዩናይትድ ስቴትስና የመንግስታቱ ድርጅት የአሁኑን ጥረታቸውን የጀመሩት ባላንጣ የሆኑት ሱኒ መሯ ሳዑዲ አረቢያና በሺአዎች የምትተዳደረው ኢራን ችግሮቻቸውን ከየመን ውጪ እንዲፈቱ ጫና ለማሳደር መሆኑ ተዘግቧል። ሑቲዎቹን የትራምፕ አስተዳደር በመጨረሻዎቹ ቀናት ካሰፈረበት የሽብር መዝገብ እንዲፋቁ ባይደን መወሰናቸውን ለተወካዮች ምክር ቤታቸው አሳውቀዋል። የቀድሞው ፕሬዚደንት እርምጃ እርዳታ የማድረሱን ጥረት ያስተጓጉላል በሚል ቁጥራቸው የበረከተ ሰብአዊ ድርጅቶች ሲነቅፉት ቆይተዋል። ሰሎሞንን ለዘገባው አመሰግናለሁ። በቀድሞ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ላይ በተወካዮች ምክር ቤት ለሁለተኛ ጊዜ የተመሰረተው ክስ ዛሬ በመወሰኛ ምክር ቤቱ መደመጥ ጀምረዋል። ዶናልድ ትራምፕ የተከሰሱት ከአንድ ወር በፊት የዩናይትድ ስቴትስ ኮንግረስ ፕሬዝደንት ጆ ባይደን የተመረጡበትን ድምፅ በማጽደቅ ሂደት ላይ ባለበት የተሰጠውን ድምፅ ውጤት እንዳያጸድቁ ለማስገደድ በምክር ቤቱ ህንፃ ላይ አመፅ ያካሄዱትን ደጋፊዎቻቸውን አነሳስተዋል ተብሎ ነው። ዝርዝሩን የያዘ ዘገባ በመጽሔት ክፍለ ጊዜ አካተናል። ኮቪድ-19 ቻይናዋ ውሃን ከተማ ላይ መጀመሪያ ላይ ከመከሰቱ አስቀድሞ በሽታው በስፋት የተሰራጨበት ሁኔታ እንደነበረ የሚያሳይ አንድም ማስረጃ አላገኘንም ሲሉ በቻይና የበሽታውን አመጣጥ የመረመረው ዓለም አቀፍ ሳይንቲስቶች ቡድን መሪ ተናገሩ። በዓለም የጤና ድርጅት በቫይረስ የሚተላለፉ በሽታዎች ልዩ ባለሙያው ፒተር ቤን ኤምባረክ ዛሬ ውሃን ውስጥ ለጋዜጠኞች በሰጡት መግለጫ ቡድናችን ያካሄደው ምርመራ የሚጠቁመው በሽታው ከሌሊት ወፎች እንደመነጨ ነው ብለዋል። ነገር ግን የሌሊት ወፎቹ ውሃን ውስጥ የነበሩ አይመስልም ሲሉ ነው ያከሉት። ዓለም አቀፉ የሳይንቲስቶች ቡድን በሽታው መጀመሪያ የተቀሰቀሰበት ተብሎ ተጠርጥሮ የነበረውን የውሃኑን የሁዋናን የአሳ ምግቦች ገበያ እንዲሁም የውሃን የቫይረስ ምርመራ ኢንስቲትዩት እና ቤተ ሙከራውን ጎብኝተዋል። የዓለም የጤና ድርጅቱ ሳይንቲስት በጋዜጣዊ ጉባኤያቸው ቫይረሱ ከቤተ ሙከራው አምልጦ የሾለከ ነው የሚለው ግምት በእጅጉ የማይመስል ሆኖ በመገኘቱ ቡድኑ ከዚህ በኋላ በዚያ ጉዳይ ክትትል አያደርግም ሲሉ አስታውቀዋል። ኮቪድ-19 በቅዝቃዜ በደረቁ ምግቦች ንግድ አማካይነት ሊዛመት ይችላል የሚለው አስተሳሰብም ትክክል ሊሆን ይችላል ነው ያሉት። የቻይና የጤና ኮሚሽን ባለሙያ ሳይንቲስት ዶክተር ሊያንግ ዋንያን በበኩላቸው ኮሮና ቫይረስ ውሃን ውስጥ ከመታየቱ አስቀድሞ በሌሎች የሀገሪቱ ክፍለ ግዛቶች ሲዛመት ቆይቶም ሊሆን ይችላል ብለዋል። የዓለም የጤና ድርጅት አስር አባላት ያሉትን የመርማሪ ስብስብ ቫይረሱ ከወዴት እንደመነጨ እንዲከታተል ወደ ቻይና ማሰማራቱ ይታወቃል። በኮቪድ-19 ምክንያት ባለም ዙሪያ እስካሁን የሞቱት ሰዎች ቁጥር ከ ከሁለት ነጥብ ሶስት ሚሊዮን አልፏል። በበሽታው የተያዙት ሰዎች ቁጥር ደግሞ ከ106 ሚሊዮን አልፏል። መጨረሻም የጦር ሰራዊቱ መፈንቅለ መንግስት ባካሄደባት በሚያንማር በዋና ከተማዋ የተቃውሞ ሰልፉ ዛሬ አራተኛ ቀኑን ይዟል። ሲቪላዊ መንግስቱ ከስልጣን መወገዱን በመቃወም የተጀመሩት ሰልፎች እንዲገቱ ወታደራዊው አስተዳደር ያስተላለፈውን ትዕዛዝ ሰልፈኞቹ አልተቀበሉትም። ዮንጎንና ማንዳሌ ከተሞች ከምሽቱ ሁለት ሰዓት እስከ ንጋቱ አስር ሰዓት የሚዘልቅ የሰዓት እላፊ መታወጁን ተከትሎ በጥቂት ሰዓታት ውስጥ ነው ሌላይቱ ከተማ ውስጥ ሰልፉ የተካሄደው። ሰዓት እላፊው በታወጀባቸው በሁለቱ ከተሞችም የተቃውሞ ሰልፉ ተካሂዷል። በመላ ሀገሪቱ ከአራት ሰው በላይ ተሰብስቦ መገኘትም በወታደራዊው አስተዳደር ተከልክሏል። በዘገባዎች መሰረት በሶስቱም ከተሞች ፖሊሶች ተቃዋሚ ሰልፈኞችን በኃይል በሚወነጨፍ ውሃ ደብድበው ለመበተን ሞክረዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። የተከበራችሁ አድማጮች የምታዳምጡት በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የዛሬ ማክሰኞ የካቲት 2 2013 ዓ.ም ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሐሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሐዱ ራዲዮ 94 ሁለት ነጥብ ሶስት ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ላይ የተመሰረተው ሁለተኛውና ታሪካዊው ክስ ከዛሬ ማክሰኞ ጀምሮ በአሜሪካ የሕግ መወሰኛ ምክር ቤት በመታየት ላይ ይገኛል። ትራምፕ የተከሰሱት የሕግ አውጪዎቹ የምክር ቤት አባላት የፕሬዝዳንት ባይደንን አሸናፊነት የሚያረጋግጠውን የሁለት ሺህ ሀያ ፕሬዝዳንታዊ ምርጫ ውጤት እንዳያጸድቁ ለማስገደድ ከአንድ ወር በፊት ደጋፊዎቻቸው በምክር ቤቱ ህንጻ ላይ ያካሄዱትን የአመጽ ተቃውሞ አነሳስተዋል በሚል ነው። በቪኦኤ ዘጋቢ ኬን ብራድሚር የተዘጋጀውን ሀተታ ደረጀ ደስታ እንደሚከተለው ያቀርበዋል። የቀድሞ ፕሬዝደንት ትራምፕን ለክስ ያበቃው ተቃውሞ ወደ ሁከት የተቀየረው 800 የሚደርሱ የአመፁ ተሳታፊዎች የምክር ቤቱን ህንፃ ጠባቂዎች ሰብረው በማለፍ ህንፃውን ከወረሩ በኋላ ነበር። አመፀኞቹ የበር መዝጊያዎችን በመደብደብ መስኮቶቹን በመሰባበር ከፖሊሶች ጋር ግብ ግብ በመፍጠር ወደ ውስጥ ከገቡ በኋላም የአንዳንድ የምክር ቤት አባላትን ቢሮዎች ዘርፈዋል። በሁከቱም አንድ የምክር ቤቱ ጠባቂ ፖሊስን ጨምሮ አምስት ሰዎች ሞተዋል። የጠባቂው ፖሊስ አሟሟትና በእውከቱ ተሳታፊ ከነበሩት መካከል ከፖሊስ በተተኮሰባት ጥይት ህይወቷ ያለፈው የአንዲት ሴትም ጉዳይ እየተጣራ መሆኑ ተነግሯል። አንድ መቶ የሚሆኑት የህግ መወሰኛው ምክር ቤት አባላት አምሳ ዲሞክራትና አምሳ ሪፐብሊካን በመሆኑ እኩል በተጋሩት ምክር ቤት የአንድ ዙር ብቻ ፕሬዚደንት በሆኑት ትራምፕ ላይ በቀረበው ክስ ለመስማማት የተለየ ሁኔታ ገጥሟቸዋል። ምክንያቱም ብዙዎቹ የምክር ቤት አባላት እንደ አውሮፓ አቆጣጠር ጥር ስድስት የተካሄደው አመጽ ሲካሄድ በስፍራው ነበሩ። የራሳቸውን ህይወት ለማትረፍ የተሯሯጡበትም ስለነበር በስፍራው የነበሩ እማኞች ናቸው። ከምክር ቤቱ አባላት በትራምፕ ላይ የጥፋተኝነት ውሳኔውን ለማሳለፍ የሚያስፈልገው ድምፅ ሁለት ሶስተኛ ነው። አምሳዎቹ ዲሞክራቶች ውሳኔውን እንደሚደግፉ ሲታሰብ፣ ከሪፐብሊካን ቢያንስ 17 የሚሆኑት ትራምፕን ተቃውመው ድምፅ መስጠት ይኖርባቸዋል። ትራምፕ ባለፈው አመት ዓመት የምርጫ ተፎካካሪያቸው በነበሩት በጆ ባይደን ላይ ጥፋት እንዲያፈላልጉ የዩክሬን ፕሬዚደንትን አግባብተዋል በሚል በተከሰሱበት የመጀመሪያው ተመሳሳይ ክስ በነፃ እንደተሰናበቱ ሁሉ በዚህኛውም ነፃ እንደሚወጡ ይገመታል። ውጤቱ ምንም ይሁን ምን ትራምፕ ከ200 ዓመታት በላይ በሆነው የአሜሪካ ታሪክ ውስጥ ሁለት ጊዜ ከስልጣናቸው እንዲሰናበቱ ክስ የተመሰረተባቸው ብቸኛው ፕሬዚደንት ይሆናሉ። የዩናይትድ ስቴትስ ተወካዮች ምክር ቤት 232 ለ197 በሆነ ድምፅ ፕሬዚደንት ትራምፕን በጥፋተኝነት እንዲከሰሱ የወሰነው የምክር ቤቱ ህንፃ በእውከት ከተናወጠ ከአንድ ሳምንት በኋላ ነው። በዚህ ውሳኔ ትራምፕ አመፁን በማነሳሳት ተጠያቂ ናቸው ካሉት 222 ዴሞክራቶች ጋር የተባበሩት አስር ሪፐብሊካን አባላት ናቸው። ትራምፕ በተከሰሱበት ጉዳይ በአካል ተገኝተው መከላከያቸውን እንዲያሰሙ በዲሞክራቶቹ የቀረበላቸውን ጥያቄ ያልተቀበሉት ሲሆን ያንን ማድረግ የማይጠበቅባቸው መሆኑም ተመልክቷል። ክርክሩን የሚያደምጠው ችሎት አንድ ሳምንት ምናልባትም ከዚያ በላይ ሊቆይ እንደሚችል ተነግሯል። የክስ ሂደቱን የሚመሩት በትራምፕ ላይ የመሰረቱትን ክስ የሚያሰሙት ዘጠኝ የዲሞክራቲክ ምክር ቤት አባላት ሲሆኑ፣ ብዙዎቹ ቀደም ሲል አቃቢያን ህጎች የነበሩ ናቸው። ፕሬዚደንት ትራምፕ በምርጫው የደረሰባቸውን ሽንፈት ለመቀልበስ ደጋፊዎቻቸው በምክር ቤቱ ህንፃ ላይ ጥቃት እንዲያደርሱ በማነሳሳታቸው በተናጥል ተጠያቂ ናቸው በማለት ይከራከራሉ። እንደ ኤውሮፓ አቆጣጠር ጥር ስድስት ትራምፕ በዋይት ሀውስ ፊት ለፊት የነበሩ ደጋፊዎቻቸው ወደ ምክር ቤቱ ህንፃ በመገስገስ እጅግ በተቆጣ ስሜት ተቃውሟቸውን እንዲገልጹ ማነሳሳታቸውም ተጠቅሷል። ምንም የተጨበጠ ማስረጃ ሳያቀርቡ ምርጫው የተጭበረበረ መሆኑንም በመናገር ደጋፊዎቻቸውን አስቆጥቶ በማነሳሳት ተከሰዋል። ከአንድ ሰዓት በላይ በፈጀው ንግግራቸው አንድ ጊዜ ብቻ ተቃውሟችንን ሰላማዊና አርበኝነት በተቀላቀለበት መንገድ ማሰማት ይኖርብናል ማለታቸውም ተመልክቷል። ይሁን እንጂ አስከትለውም ሁላችሁም እዚህ የመጣችሁት ምርጫው እንዳይሰረቅ ለመታገል ነው። አገራችን ከበቂ በላይ አይታለች። ከአሁን በኋላ ግን በቅቶናል። በኃይል አክረራችሁ መታገል ይኖርባቸዋል። አክረራችሁና አምረራችሁ ካልታገላችሁ አገር አይኖራችሁም ማለታቸውም ተሰምቷል። ብዙ ልምድ ያላቸው መሆኑ የተነገረላቸው የትራምፕ ጠበቆች የሆኑት ዴቪድ ሾን እና ብሩስ ካስተር በበኩላቸው ትራምፕ ከአሁን በኋላ ፕሬዚደንት ስላልሆኑ ከስልጣናቸው ይወገዱ የሚለው ክስ አይመለከታቸውም፣ ስለዚህ ክሱ ህገመንግስታዊ አይደለም የሚል መከራከሪያ አቅርበዋል። የህግ መወሰኛው ምክር ቤት ግን ይህን መሰሉን ክስ ከዚህ ቀደም በ1876 መስተናገዱን በመጥቀስ ስልጣን መልቀቅ ከሰሩት ወንጀል ነፃ የሚያወጣ ሽፋን አይደለም ይላሉ። ከሁሉም በላይ የተወካዮቹ ምክር ቤት ተከራካሪዎች ትራምፕ ክስ እንዲመሰረትባቸው በተወካዮቹ ምክር ቤት የተወሰነው ገና በስልጣን ላይ እያሉ ስለሆነ መከሰሳቸው አግባብ ነው ይላሉ። የትራምፕ ደጋፊ ከሆኑት መካከል አንዳንዶቹ የክሱ ሂደት ህገ መንግስታዊ አለመሆኑን በመጥቀስ መታየት የለበትም ሲሉ ተከራክረዋል። ይሁን እንጂ ከሀምሳዎቹ ሪፐብሊካን መካከል አምስቱ ሪፐብሊካኖች ከዲሞክራቶች ጋር በመተባበራቸው ክሱ እንዲታይ ተደርጓል። በሳምንቱ መጨረሻ አካባቢ ችሎቱ እማኞችን አቅርቦ ሊያነጋግር እንደሚችልም ተገልጿል። የትራምፕ ጠበቆች የቀድሞ ፕሬዝደንት ከተነሳሳው አመጽ ጋር ምንም ግንኙነት እንደሌላቸው የሚያሳዩ በርካታ ማስረጃዎችን ማሰባሰባቸውም ተዘግቧል። እየተካሄደ ያለው ነገር የፖለቲካ ቲያትር ሲሆን የተወካዮች ምክር ቤት አፈ ጉባኤ ናንሲ ፖሎሲና መሰሎቻቸው ለፖለቲካ ጥቅም ሲሉ የሚያካሂዱት ነው በሚል ክሱን ማጣጣላቸውም ተሰምቷል። ዴሞክራቶቹም ተከራካሪዎች በበኩላቸው የምንኖረው በህግ በሚመራ አገር ውስጥ ነው፣ በምርጫ የደረሰባቸውን ሽንፈት መቀበል በማይችሉ ፕሬዚደንት በሚነሳሳ አመፅና ነውጥ አይደለም። ፕሬዝደንቱ ለአሜሪካ ህዝብ የገቡትን ቃል ክደው የፈጸሙት ግልጽ ተጠያቂነት አለ ማለታቸውም ተዘግበዋል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ። ዘጋቢዎቻችንን እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ኢትዮጵያ በትግራይ ክልል የሚገኙ ሕፃጽና ሽመልባ የተባሉ ሁለት የኤርትራውያን ስደተኞች መጠለያ ጣቢያዎችን ልትዘጋ መሆኑን የስደትና ከስደት ተመላሾች ጉዳይ ኤጀንሲ ዛሬ አስታወቀ። በሁለቱ የስደተኞች መጠለያዎች በሕይወትም ሆነ በንብረት ላይ ለደረሰው ጉዳት ተጠያቂው ህወሓት ነው ሲሉ የኤጀንሲው ዋና ዲሬክተር ተናግረዋል። መለስካቸው አመሀ ዝርዝር አለው። ዛሬ ረፋዱ ላይ በውጭ ጉዳይ ሚኒስቴር በሰጡት ጋዜጣዊ መግለጫ የስደተኞችና ከስደት ተመላሾች ኤጀንሲ ዋና ዲሬክተር አቶ ተስፋውን ጎበዛይ የሽመልባና የሕፃጽ የስደተኛ መጠለያዎች በመንግሥት በኩል እንዲዘጉ የተወሰነ እንደሆነ ገለጹ። ዋና ዲሬክተሩ እንዳብራሩት ከሆነ ሁለቱም መጠለያ ጣቢያዎች በተባበሩት መንግሥታት ድርጅት የስደተኞች ኮሚሽን ሕግ መሠረት መጀመሪያውኑ መከፈት የሌለባቸው ናቸው። በዓለም አቀፉ የስደተኞች ኮሚሽን ደንብ መሠረት የስደተኛ መጠለያዎች ከድንበሮች በ50 ኪሎ ሜትር ርቀው መመስረት ሲኖርባቸው የሽመልባ መጠለያ 20 ኪሎ ሜትር ብቻ ርቆ የሚገኝ እንደሆነ የጠቀሱት አቶ ተስፋሁን እንዴት በወቅቱ እንደተመሰረተ ይጠይቃሉ። መጀመሪያውንም ልክ አልነበረም፣ አሁንም የሚቀጥልበት አግባብ የለም በሚለው ተነጋግረን ሽመልባ ላይ ያሉ ስደተኞችን ወደ ሌሎቹ ካምፖች በመውሰድ ወይ ወደ ሌሎች ካምፖች በማስገባት ወይ ከካምፕ ውጭ እንዲኖሩ መብት በመስጠት ወይም ኢንተግሬት በማድረግ ከማህበረሰቡ ጋር በመቀላቀል ያንን ካምፕ መዝጋት የሚቻልበት መንገድ ላይ ተነጋግረን ተስማምተናል። ሁለተኛው ህጻጽ ነው። ህጻጽ በጣም በረሃ ውስጥ ያለ ካምፕ ነው። ደደቢት በረሃ ውስጥ ማለት ነው። ለኑሮ የሚመቻ አይደለም። ለስደተኞቹ የሚመቻ አይደለም ብዙ ጊዜ ስደተኞች እዛ ካምፕ ላይ ይመዘገቡና አንድ የመታወቂያ ካወጡ በኋላ ጥለውት ነው የሚወጡት። ምክንያቱም ኮንዲሽኑ ለኑሮ የሚመቻ አይደለም። ያ በመሆኑ ምክንያት ብዙ ጊዜ እንቅስቃሴ ተደርጓል። የዛሬ አመት ከምናምን ያንን ካምፕ ለመዝጋት እና ስደተኞችን ወደ ሌላ ቦታ ለመውሰድ መንግስት ብዙ ስራዎችን ሰርቶ ነበረ። ከዚህ ውስጥ ለምሳሌ ለ120 ስደተኞች የከተማ መታወቂያ ሰጥቷቸው ነበር እና ያንን ካምፕ ለመዝጋት ብዙ ጥረቶች ቢያደርግም በወቅቱ የነበረው አመራር የህወሓት እና አንዳንድ አካላት እንቅፋት ፈጥረው አስተጓጉለውታል፣ ያንን እንቅስቃሴ ማለት ነው። ለምንድን ነው እንዳይዘጋ ያሰናከሉት? ካልን እንግዲህ አሁን የሆነ ያለው ጋር አስተሳሰብን ስናየው ጉዳዩ ግልጽ ነው የሚመስልኝ፣ ደባው ግልጽ ይመስላል። ዳይሬክተሩ ሁለቱም መጠለያዎች በወታደራዊ ግጭቱ በእጅጉ እንደተጎዱም አልሸሸጉም። በእሳቸው አገላለጽ በቁጥር የበዙ ውጊያዎች በእነዚህ መጠለያዎች አካባቢ ተደርገዋል፣ ወይንም በእነዚህ ስፍራዎች አልፈዋል። ስደተኞቹም ባልጠበቁትና እነሱን በማይመለከት ጦርነት መካከል ተጠምደዋል ብለዋል አቶ ተስፋውን ተስፋሁን እንግዲህ በአጠቃላይ በሀገራዊ ማዕቀፍ ካየ ነው እዛ ክልል ውስጥ ብዙ ጥፋት ተፈጽሟል። ብዙ ንብረቶች ወድመዋል። የጦርነት ያመጣው አንዱ ጉዳይ ማለት ነው። ለዚህ ተጠያቂው ያው ሕወሓት እና እሱ የሚመራው ጁንታ ነው። አብዛኞቹን ጥቃቶችም ስደተኞችን አነጋግረናል። ጥቃት ፈጸመብን የሚሉት ጁንታውንና ሚሊሻውን ነው። ለምሳሌ እኔ በግሌ አምሳ አምስት በላይ ስደተኞችን ኢንተርቪው አድርጊያለሁኝ። በማንኛውም የቲሜ አባልም ስደተኛ ሲመጣ የመጀመሪያ የሚያደርገው ነገር የተከሰተውን ጉዳይ አካውንት መውሰድ ነው ስለዚህ ተፈጸመብን የሚሉት ይሄንን ነው። በተለይ የኤርትራ ሰራዊትና ኢሳያስ እያገዙ ነው የሚለው ፕሮፓጋንዳ በጣም ዲፕ ሩትድ ስለሆነ በዛ ምክንያት ሚሊሻውም ምኑም እንደ ጠላት የማየትና ጥቃት እንደፈጸመባቸው ይገልጻሉ። በዚህም የደረሱ የሞት ወይም ሌሎች ጉዳቶች ሊኖሩ ይችላሉ። እሱን እያጣራ ነው ሆነው አቶ ተስፋውን ጎበዛይ በአሁኑ ጊዜ በክልሉ ያሉትን ስደተኞች በተለይም በሁለቱ መጠለያዎች ውስጥ የነበሩ ስደተኞችን በተመለከተ እየተሰራ ነው ያሉትም ዘርዝረዋል። በማይ አይኔና በአዲ ሐሩሽ የሚገኙትን ጣቢያዎች በማስፋፋትና ምቹ በማድረግ ወደ እነዚህ መጠለያዎች ስደተኞቹን እያስገቡ እንደሚገኙም ገልጸዋል። ይሁንና በዓለም አቀፍ መገናኛ ብዙሀን ይህን በተመለከተ የሚሰራቸው ዜና ትክክል አይደለም ሲሉ ቅሬታቸውን ገልጸዋል። ከዚህም ባሻገር ኖርዌጂየን ሬፊውጂ ካውንስል በአጽሮት አጠራሩ ኤአርሲ በተሰኘው ድርጅት የተሰነዘረውን ነቀፌታ በተመለከተ ከጋዜጠኞች ለቀረበው ጥያቄም ምላሽ ሰጥተዋል። ኤንአርሲ ጋር አሁንም አብረን እየሰራን ነው። እውነቱን ለመናገር በቅርቡም አክሰስ ጠይቀው ወደ ማያኒና ዲሃሩሽ አክሰስ ሰጥተናቸዋል። በሚዲያ የሚናገሩት ግን ለእኛ እንግዳ ነው። በዚህ ደብዳቤ ጠይቀው ያስፈቅዳሉ። በጎን ደግሞ ሚዲያ ላይ ወጥተው አክሰስ አይሰጥም ብለው መንግስትን ይወቅሳሉ። ሶ እኛ ሁለቱን ካምፖች በሚመለከት በጣም በአጭር ጊዜ አክሴስ ሪኮስቶችን እንሰጣለን። ምክንያቱም አብዛኛውን ሰርቪስ የሚሰጡት የውጭ ተቋማት ናቸው። ስደተኞች ስለሆኑ አገልግሎት የሚሰጡት አንዱ ጤና፣ አንዱ ምግብ፣ አንዱ ውሃ፣ አንዱ ሌላ አገልግሎት የሚሰጡት የተለያዩ ተቋማት ናቸው። ስለዚህ እነዚህ ተቋማት ካልሄዱ ስደተኞቹ አገልግሎት ማግኘት ስለሚያስቸግር በተቻለ መጠን በፍጥነት ሰስ እንዲያገኙና እንዲሄዱ እያደረግን ነው። በጎንደር ደባርቅ፣ አዲርቃይ፣ ማይጸምሪ መንገድ በጣም ብዙ እንቅስቃሴዎች አሉ። በጣም ብዙ አክሰስ ያገኙና ስራ እየሰሩ ያሉ ድርጅቶችም አሉ። አቶ ተስፋውን በዚሁ ጋዜጣዊ መግለጫ በሁለቱ የስደተኛ መጠለያዎች ማለትም በሺመልባና በሕጻጽ የነበሩ ወደ 20 ሺህ የሚጠጉ ኤርትራውያን ስደተኞች የት እንደደረሱ አይታወቅም የሚሉና ሌሎችም ተመሳሳይ ዘገባዎች ጨርሶ መሰረተ ቢስ ናቸው ብለዋል። መለስካቸው አምሃ Lamir Khaddam's Radio card this Ababa ተከታዩ ዘገባ እናልፋለን። ዓለም አቀፉ የምግብ ፕሮግራም በትግራይ አገልግሎቱን እንዲያሰፋ ከኢትዮጵያ መንግስት ተጠየቀ። በተባበሩት መንግስታት ድርጅት ዓለም አቀፍ የምግብ ፕሮግራም በትግራይ ክልል እየሰጠ የሚገኘውን አገልግሎት እንዲያሰፋ ከኢትዮጵያ መንግስት ጥያቄ እንደቀረበለት የኢትዮጵያው ጽህፈት ቤት ዲሬክተር ተናገሩ። በክልሉ ያለው የሰብአዊ እርዳታ ሁኔታም እየተሻሻለ ነው ሲሉ ገለጹ። ዲሬክተሩን ያነጋገራቸው የአዲስ አበባው ዘጋቢ መለስካቸው አምሃ ዝርዝሩን ያሰማናል። በትግራይ ክልል የሰብአዊ እርዳታ አገልግሎት ከሚሰጡ ዓለም አቀፍ ድርጅቶች መካከል በተባበሩት መንግስታት የዓለም አቀፍ ምግብ ፕሮግራም አንዱ ነው። በተለይ ከወራት በፊት በትግራይ ክልል መንግስት ህግን ለማስከበር ወስቸዋለሁ ካለው ወታደራዊ እርምጃ በኋላ ይህ የመንግስታቱ ድርጅት አንድ አካል የሆነ ተቋም ሰብአዊ ድጋፍን በተመለከተ ምን እየሰራ እንደሆነ ቪኦኤ ለማወቅ በኢትዮጵያ በኢትዮጵያ የሚገኙትን የድርጅቱን ተወካይ ሚስተር ስቴቨን ወይሬ ኡማሞን ጠይቋቸዋል። ቆማሞ እንዳሉት በአጠቃላይ ኤርትራውያን ስደተኞችን እንረዳለን። ከዚህ በተጨማሪም ለሚያጠቡ እና ለነፍሰ ጡር እናቶች እንዲሁም ለሕፃናት የምግብ ድጋፍ እናደርጋለን። በአየር ንብረት ምክንያት ለአደጋ ተጋላጭ ለሆኑ ማኅበረሰቦችም የአየር ንብረት መድህን ዋስትና ሥርዓት በመዘርጋት ከሚከሰት አደጋ በቶሎ እንዲያንሰራሩ ድጋፍ እንሰጣለን ሲሉ አስረድተዋል። ከቅርብ ጊዜ ወዲህ ይህንን አገልግሎት ለማስፋፋት ከኢትዮጵያ መንግስት ጋር ስምምነት እንዳደረጉ ገልጸዋል። ሪሰንትሊ በቅርቡ ከመንግስት ጋር ባደረግነው ውይይት ምክንያት በትግራይ ክልል የምናከናውነውን ስራ እንድናስፋፋ ጥያቄ ቀርቦልናል። በዚህም የሰብአዊ እርዳታ አገልግሎቶችን ወደ ትግራይ የማጓጓዝ ስራን ለማጠናከር እንሰራለን። የምግብ አገልግሎት በመስጠት በኩልም አገልግሎታችንን እናስፋፋለን። ይሄ በመንግስትና መንግስታዊ ባልሆኑ ድርጅቶች ጥምረት የሚተገበር ነው። ተጠቃሚ ለሚሆኑ እስከ አንድ ሚሊዮን ለሚጠጉ ሰዎች የሚደረገውን ጥረትም እናግዛለን። በሶስተኛ ደረጃ የምንጀምረው ስራ ሁሉን አቀፍ ተጨማሪ የመመገብ መርሃ ግብር ይሆናል። ይህ መርሃ ግብር ዓላማ የሚያደርገው ሁሉን ለአደጋ ተጋላጭ የሆኑ ሕፃናትን የሚያጠቡና ነፍሰ ጡር እናቶችን ነው። በዚህ መርሃ ግብር 875,000 ህዝቦችን ለማገልገል አቅደናል። በክልሉ በተፈጠረው ሁኔታ ተጽዕኖ ያደረበት አገልግሎት አለ። ይሁንና ስራችንን ለማስፋፋት እየተዘጋጀን እንገኛለን። የዓለም የምግብ ፕሮግራም ኃላፊ ከትናንት በስቲያ በትዊተር ገጻቸው እንደጠቆሙት ከኢትዮጵያ መንግሥት ጋር አዲስ ስምምነት እንደደረሱ ይፋ አድርገው እንደነበረ በማስታወስ ኦማሞ ተጨማሪ መብራሪያ እንዲሰጡ ቪኦኤ ላቀረበላቸው ጥያቄም ምላሽ ሰጥተዋል። ለነገሩ እንኳን ቀደም ሲልም ስምምነት ነበረ። በዓለም የምግብ መርሃ ግብር ዋና ዳይሬክተርና በኢትዮጵያ መንግሥት መካከል የተደረሰው የተግባራት ስምምነት በዚያ ቀደም ሲል በተባበሩት መንግሥታትና በመንግሥት መካከል በተደረገው ስምምነት የሚካተት ነው። እና ይህ አዲስ ስምምነት ሳይሆን ባለው ስምምነት ውስጥ የተደረሱ የተግባራት ስምምነት ነው። ስምምነቱ የሚያያዘው በክልል ውስጥ ፈጣን እንቅስቃሴን የሚፈቅድና ዓለም አቀፍ የእርዳታ ሰራተኞችን ፍቃድ አሰጣጥ አሰራር ከመዘርጋት ጋር ከመንግሥትና ከሌሎች አጋሮች ጋር የእውነታዎችን የጋራ ቅኝት አሰራር ጋር የሚያያዝ ነው። የግንኙነትን አቅም ከማሻሻል ጋር የተያያዘ ስምምነትም አለ። በድርጅታችን ድረገጽ ላይ ይህ ስምምነት በዝርዝር ሰፍሯል። አሁን በትግራይ ሰብአዊ እርዳታን ተደራሽ በማድረግ ረገድ በአስቸኳይ መፈታት አለበት የሚሉት ከባዱ ችግር ምንድን ነው የሚል ጥያቄም ቀርቦላቸው ነበረ። በመሻሻል ላይ ያለ ሂደት ነው። ለሁሉም ተዋናያን ከፍተኛ የሆነው ፈተና ለትግራይ ህዝብ ድጋፍ ማቅረብ ነው። ጉልህ የሆነ ጥረትና ተግባር በዚህ ረገድ በመንግስትና መንግስታዊ ባልሆኑ አካላት እየተተገበረ እንደሆነ እናውቃለን። ግን አሁንም ብዙ የሚቀር አለ። ሁላችንም ይህንን ለመፍታት ነው የምናልመው። በአሁኑ ጊዜ የተለያዩ ወገኖች በትግራይ የሚገኘውን የተረጅ ቁጥር የተለያዩ አዞች ይሰጣሉ። መንግስትም እንዲሁ ይሰጣል። እናንተስ እንዴት ነው የተረጂዎችን ቁጥር የምትሰበስቡት? እንደሚመስለኝ እነኚህ ቁጥሮች የመጀመሪያ ደረጃ ግምቶች ናቸው። በስፍራው ተገኝተንና ቀጣይ ቅኝቶችና ዳሰሳዎችን ማድረግ ስንችል በእርግጠኝነት የሚጠሩ ቁጥሮችን መስጠት ይቻላል። ግን ሁሉም እንደሚገነዘበው ባለው ተጨባጭ ሁኔታ ምክንያት ማድረግ የሚቻለው መገመት ብቻ ነው። እነዚህ ቁጥሮች የግምት ቁጥሮች ናቸው። የተረጂዎችን ተደራሽነት ድርጅታችሁ እንዴት ይመዝነዋል? የቪኦኤ ሌላው ጥያቄ ነበረ። ሁኔታው የተሻሻለ ነው ማለት እችላለሁ። ቀድሞ እንደተናገርኩትም መንግስትና መንግስታዊ ያልሆኑ ድርጅቶች ሁሉም ተዳምሮ እስከ አንድ ነጥብ ሰባት ሚሊዮን ለሚሆን ሕዝብ እርዳታ እያቀረቡ ይገኛሉ፣ እና ይሄ ቁጥርም እንደሚጨምር እጠብቃለሁ። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የአስራ ሁለተኛ ክፍል መልቀቂያ ፈተና ይሰጠን፣ የፖለቲካ እስረኞች ይፈቱ የሚሉ ጥያቄዎችን ይዘው ኦሮሚያ ክልል የአቤሎና ሻሸመኔ ከተሞች ውስጥ የተወሰኑ ተማሪዎች ዛሬ ሰልፍ ወጥተዋል። ያቤሎ ውስጥ ከፖሊስ ጋር በተፈጠረ ግጭት የአንድ ወጣት ሕይወት ማለፉና የታሰሩም እንዳሉ ተገልጿል። ሪፖርተራችን ሙክታር ጀማል ያነጋገራቸው የኦሮሚያ ክልል ጸጥታና አስተዳደር ቢሮ ኃላፊው እርምጃው ተመጣጣኝ ነበር ብለዋል። ዝርዝሩን ሙክታር ያቀርበዋል። የአቤሎ ውስጥ ተማሪዎች ያደረጉት ሰልፍ የጀመረው ከጠዋቱ አንድ ሰዓት ቀደም ብሎ ነበር። ተማሪዎቹ ወቅታዊ የፖለቲካ ጉዳዮችን ማንሳታቸውንና በብዛት ግን የአስራ ሁለተኛ ክፍል መልቀቂያ ፈተና በጊዜ እንዲሰጣቸው መንግሥት አፋጣኝ እርምጃ እንዲወስድ መጠየቃቸውን ተናግረዋል። ከከተማዋ አካባቢዎችና ከከተማዋ ትምህርት ቤቶች የተሰባሰቡ ተማሪዎች መበተን የጀመረው ፖሊስ ኃይል እርምጃ መውሰዱን ተከትሎ መሆኑን ቪኦኤ ያነጋገረው ሰው ገልጿል። ባረታ መጀመሪያ ወደ መቶ ሐምሳ የሚሆኑ ተማሪዎች ሰልፍ ሲወጡ ወደ ሰላሳ የሚጠጉ ፖሊሶች መጥተው በድብደባ በተኗቸው አንድ ሰው ሞቶ ሌሎች ላይ ጉዳት ደርሷል ሟቹ ገልመደበሰው ጠደቻ ይባላል ሰልፍ ውስጥ የነበረ ሳይሆን ፖሊስ ተማሪዎችን እያባረረ ሲመጣ እሱ ከካቶሊክ የማደሪያ ግቢ አድሮ እየወጣ እያለ ነው አንድ ላይ የተገጣጠሙት ከዛ ፖሊሶች ይዘው በድብደባ ብዛት እንዲሞት አደረጉት ይህ ሰው በጥይት ሳይሆን ከድብደባ ብዛት ነው የተገደለው። ሌሎች ጉዳት የደረሰባቸው ጉዮ ጃርሶ፣ ገልገሎ ጃተኒ፣ ገልገሎ ሶሬ፣ ዲዳ ጎዳና፣ ገልገሎ ሁቃ፣ ጫኪ ጎዳና የምትባል ሴትና ሌሎችም ብዙ አሉ። ይህንን ሰልፍ ተከትሎ የታሰሩ ሰዎችም አሉ። በግምት ከ60 እስከ ሰባ ይሆናሉ። እኛ ሰልፉን የወጣንበት ምክንያት የዐሥራ ሁለተኛ ክፍል ፈተና በጊዜ እንዲሰጠንና መንግሥት ስለ ጉዳዩ ትኩረት እንዲሰጥ ለመጠየቅ ነበር ነው ያሉት። ሌላኛው ተመሳሳይ ሰልፍ የተደረገው በሻሸመኔ ከተማ ውስጥ ሲሆን በስፍራው እንደነበረ ለቪ የገለጸው ሰው እንዲህ ብሏል። ትላንት ሻሸመኔ ላይ ሰላማዊ ሰልፍ አቶ ጃዋር መሐመድ፣ አምዛ ቦረና፣ በቀለ ገርባ ይፈቱ የምል ተቃውሞ ነበረ። በዛ ላይ የኦሮሚያ ልዩ ኃይል የሚባለው ተማሪዎች ላይ ብዙ ጉዳት አደርሰዋል። ከዛ ሰልፉ ተበታትኗል ሰልፉ ከየት ተነስቶ ነበር ወዴት የሚሄደው ሰልፉ ከትምህርት ቤት ነው የጀመርነው አደባባይ አካባቢ ነው የጀመርነው ከዛ ግራንድ ሮያል መባል ላ እዛ ስንደርስ ነው ፖሊሶች የመጡ በባጃጅ ነው የመጡት ከዛ ተማሪዎቹ ተበታተኑ ቢያንስ ሶስት መቶ ሜትር ይሆናል በርዝመት ስንት ተማሪ ይሆናል ሰልፉ ላይ የተሳተፈው ወደ አራ መቶ የሚደርስ ተማሪዎች ነው ከዛ በኋላ ፖሊሶች ከመጡ በኋላ ምንድን ነው የሆነው ተማሪዎች ላይ ሲጀመሩ እና ብዙ ተማሪዎች ሴቶች ላይ ትልቅ ጉዳት ተደረሰ እና ብዙ ሴቶች ነው የተያዙት። ወደ ዜሮ አስር ፖሊስ ጣቢያ ነው ያደረሱ። ማን ነው ሰልፍ የጠራ ንገሩን ተብሎ በጣም ነው ጉዳት ያደረሱት ብዛኛ ሴቶች ላይ ወደ ፖሊስ ጣቢያ የተወሰዱ ያልካቸው ሰዎች ስንት ይሆናሉ? ሰላሳ ምጠጉ ተማሪዎች ናቸው የተያዙት እስካሁን አልተፈቱም እና አሁንም ዛሬ ጠዋት የሻሸመኔ መሰናዶ ትምህርት ቤት ፊት ለፊት ብዙ ፖሊሶች ነው ያሉት እንትን መዛራ ይዞ ማለት ነው። በሁለቱም ከተሞች በተፈጠረው ሁኔታ ላይ ያላቸውን መረጃ ምላሽ እንዲሰጡን የአካባቢውን ባለስልጣናት ለማግኘት በተደጋጋሚ ያደረግነው ሙከራ አልተሳካም። በጉዳዩ ላይ ምላሽ የሰጡን የኦሮሚያ ክልል ጸጥታ አስተዳደር ቢሮ ኃላፊ አቶ ጅብሪል መሐመድ ተማሪዎቹ የፖለቲካ ተልእኮ በመያዝ የወጡ መሆኑን ጠቅሰው ትምህርት ቤቶች የፖለቲካ ሳይሆን የእውቀት ማዕድ በመሆናቸው የጸጥታ ኃይሉ እንቅስቃሴውን በቁጥጥር ስር አውሏል ብለዋል። እንዳይበዘብዙ እንዳያጠፉ፣ ህይወታቸው፣ ንብረታቸው እንዳያጠፉ መከላከል ስለሆነ መንግስት ይህን ግዴታውን የመወጣቱን ይቀጥላል። ሊቀጥሉበትን ይገባል። በተለይ ባያቤሎ በተደረገው ተቃውሞ በሰው ህይወት ላይ አደጋ መድረሱን ሰውም መገደሉን የተነገረው ይህም በተመለከተ የኦሮሚያ ብሔራዊ ክልላዊ መንግስት ምንድን ነው በተጨባጭ ያለው መረጃ? دا یابې لوټوغان دی یو لختیا مستماری کو یونیورسټي وندراو مولکو او د اقوادی د تبلساری ترمن د دصفه بټل تبلاری ولاګا دصفه ጦር መሳሪያ ሳይሆን ከፖሊስ ጋር በነበረው ፊት እጅ ለእጅ ተያይዞ ነው የተጎዳው። የሞተው ማለት ሆነው ወይ ምን አይነት ጉዳት የተጎዳ ማለት የሞተው ሆነው። እሱም ከፖሊስ ጋር በገጠመው ግብ ግብ ነው ችግር የደረሰበት። ፖሊሱም ጉዳት ደርሶበት ሐኪም ቤት ነው ያለው። የተወሰነ እርምጃ ሚዛናዊ ነው አይደለም የሚለው ከዚህ አንጻር መገምገም ይቻላል። ሌላኛው በሰልፍ ውስጥ የነበሩት ህግን ለማስከበር አንጻር የተወሰኑ ሰዎች ቁርጡር ሊውሉ ይችላሉ። መንግስት ህግና ስርአትን የማስከበር ኃላፊነት አለበት። ዋና ተግባሩም እሱ ነው። ሁለተኛ፣ የክልሉ መንግስት የኦሮሞ ህዝብ ለዘመናት ታግሎ ያገኘውን የድል ውጤቱን ነጣቂዎች አይሻም፣ ማየት አይፈልግም። ሶስተኛ፣ ደረጃ ትምህርት ቤቶች የእውቀት ግብይት ስርአት የሚካሄድባቸው በመሆኑ በዚህ በትምህርት ቤት አካባቢ ጽንፈኛ ኃይል ተሳስቦ ያዋጣኛል ብሎ እሱን ታሪኮ ሊያስፈጽሙ የሚችሉ ኃይሎችን አስተባብሮ የነግዱ እውቀቱን የነገ ብቃቱ የነገ ተስፋውን ለማጥፋት የሚሞክሩ ኃይሎችን ያለ ምንም ምህረት የሚታገለው መሆኑን ጋለው ይገባናል። ሰልፎቹን ማን እንደጠራና እንዳስተባበረ ከሰልፈኞቹ የተገለጸ ነገር ባይኖርም የክልሉ ጸጥታ አስተዳደር ቢሮ ኃላፊ ግን ከሰልፎቹ በስተጀርባ ሰሞኑን ሕዝብ ለጠቅላይ ሚኒስትሩ ያሳየው ድጋፍ ያላስደሰታቸው በኢትዮጵያ ስም የሚንቀሳቀሱ ጽንፈኞችና ትምክተኞች በሌላ በኩል ደግሞ የኦሮሞ ጽንፈኞች አሉበት ብለዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አምሐሪክ ዶት ቪኦኤኒስ ዶት ኮም ላይ እንገኛለን። በአሀት ቪኦኤ አምሐሪክ የፌስቡክ ገጻችን ሃሽታግ ቪኦኤ አምሐሪክ ብላችሁ ደግሞ በትዊተር ተከተሉን ስርጭቶቻችንን ዘገባችን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤ አብ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት ኑሩ። በኢሜል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ዋና አዘጋጅ ሰለሞን አባተ እያስተናገድኳችሁ ያለሁት ያለሁት ጽዮን ግርማ ነኝ። አሁን ለሁለተኛ አጋማሽ ቀዳሚ ወደ ሆነው ዝግጅት ልውሰዳችሁ። በኮንሶና አካባቢው በነበረው ግጭት ተፈናቅለው የነበሩ ነዋሪዎች ወደ ቀያቸው እየተመለሱ ቢሆንም በአካባቢው ዘላቂ ሰላም አለመስፈኑን እና አሁንም ስጋት ውስጥ መሆናቸውን ገልጸዋል። ከተፈናቀለው ከ ሰማንያ አራት ሺ በላይ ሰው አብዛኛውን መመለሱን የኮንሶ ዞን አስተዳደር አስታውቋል። የሐዋሳው ሪፖርተራችን ዮናታን ዘብዲዮስ ተጨማሪ አለው። በግጭቱ ወቅት ከተፈናቀሉና የግጭቱ ሰለባ ከነበሩ ሰዎች ውስጥ አንዱ የሆኑት የሰገን ከተማ ነዋሪ አቶ ማሙሽ ዲባ ከቤታቸው ተፈናቅለው ለሁለት ወራት በካቡራ ቀበሌ መጠለላቸውን ተናግረው አሁን አንጻራዊ ያሉት ሰላም በመታየቱ ወደ ሰገን ከተማ መመለሳቸውን ገልጠዋል። ከሰገን ወደ ካቡራ ነበረ ያሸሸ ነው። አንድ የሁለት ወር ዛገረሰት ከዛ አሁን መንገድ ወደ ቀያችሁ ተመለሱ ሲባል አሁን ወደ ሰገን ተመልሰናል። ብቻውን ነበረ ትፈናቀሉት ወይስ ከቤተሰቦት ጋር ነው? ከነ ቤተሰብ ጀምሮ ሰባት ልጆች አለኝ። ከቤተሰብ ጋር ያው አንድ ላይ ስንቆጠር ዘጠኝ ሰው ነው። እየተደረገልን ነው ስላሉትም ሰብአዊ ድጋፍ አቶ ማሙሽ ለቪኦኤ በስልክ ተናግሯል። ድጋፍ እየተደረገ ነው ያው መንግስት አልባሳትም እየሰጠ ከራም እየሰጠ ተቃጠለ በት ላይ በቃ እንደውም በቲ እንፈራለን በማለት ያው በቲ እየለካ ነው ያለው ያው ምግብ ያው የሆነንን ያው እየሰጠን ነው ማለት ነው። የእርሶ ቤትም ተቃጥሎ ነበር? የእኔ ቤት አልተቃጠለም፣ ግን ንብረት እንዳለ ተወርሷል። ማሰላ ያለው እህል እንዳለ ተበልቷል። ሰዎች ዘርፎ ወስደ የኮንሶ ዞንን ጨምሮ አካባቢ ወደ ሰላማዊ እንቅስቃሴ እንዲመለስ ጥረት የተደረገ ቢሆንም ሰላም አይፈልጉም የሚሏቸው አካላት በሚፈጥሩት ሁከት ስጋት ውስጥ መሆናቸውን አስረድተዋል። እዚህ ጋር የመጡት አሉ አንዳንድ በቃ መንግስት ሰራተኛ ሆኖ በዚህ ቦታ ላይ ጥቅማ ጥቅም እያገኘ አሁን ጥቅማ ጥቅሙን እንዳለ አቶ ይህ ነገር ሲፈርስ እንዴት ይፈርሳል በማለት እነኚህ ሰዎች ናቸው አሁን እንዳለ የገበሬውን አይምሮ ላይ ልዩ ወረዳ አለ፣ ልዩ ወረዳ እንወስዳለ፣ ልዩ ወረዳ ካልወስድን ደግሞ ወደ ኮንሶ አትመለሱ በማለት እንዳለ በእነሱ ላይ ግብ መጥተው ሰዎች ወደዛ እንዳይሄዱ ያደረጉ ከገባችሁ እናንተን እንጨርሳለን እናንተን እንገላለን፣ የምለው ነገር አለ። አሁንም ከኋላ እዚህ የገቡት ወደ ኋላ እንዲመለሱ እንደውም እየተደረገ ነው ያለው። ሌላ የኮልሜ ቀበሌ ነዋሪ የሆኑት አቶ ኩደታ ኮዳማ በበኩላቸው ከአካባቢው ለወራት ጠፍቶ የነበረው ሰላም እየተመለሰ በመሆኑ ተፈናቅለው የነበሩ አርሶ አደሮች ወደ ቀያቸው እየተመለሱ ናቸው ብለዋል። በኮንሶ ና በአለም መካከል የነበረው ግጭት ረግቦ በሁለቱ ህብረተሰብ ዘንድ ተቋርጦ የነበረው ማህበራዊ ግንኙነት መጀመሩም ተናግሯል። መገባየትም ተጀምሯል። ከአለም ወደ ኮንሶ እየመጡ እያለፉ ነው ያሉት እና እንግዲህ እንደ አንጻራዊ ሰላም እየታየ ያለበት ሁኔታ ነው እየታየ ያለው እና ወንዶች አካባቢ ውሃ ቦታ ገብቶችን እየተቀላቀሉ ውሃ እየጠጡ ነው ያሉት። የእርሻ ስራ ውስጥ የተሰራ ነው የእርሻ ስራ አንዳንድ ሲራቶች አሉ። አሁን የበትዛት የኮንሶ ዞን አስተዳደር የግብርና መምሪያ ኃላፊና የአደጋ ስጋት ስራ አመራር ቡድን አስተባባሪ አቶ ከበደ ጋትሳም ከተፈናቀሉ ከሰማንያ አራት ሺህ በላይ ዜጎች ውስጥ ሰባት ሺዎች ሲቀሩ ሌሎቹ ሙሉ በሙሉ ተመልሷል ብለዋል። ይህም ሊሆን ቻለው አሁንም ቢሆን ውሸት ፕሮፓጋንዳ በፌስቡክ ህዝቡን ወደ ቀየው እንዳይመለስ የሚያደርግ ይሄ ማደልዩ ወረታ ጠያቄ ቡድን አለ። ይሄ ቡድንና እንደዚህ ራ ውስጥ ይሄን አስተታተብ የሚሸከሙ ሀይገና ውስጥ ያሉ ማህበረሰቦች ናቸው። ይህን ጦርነት ሲቀረጽ ሽማት መረው ነበሩ ሀይሎች ናቸው። ግን ይህንም እንዲያደርጓሉ ሰባት ሺህ የማይበልጥ ሰው ብቻ ነው ያልተመለሱ እንጂ አብዛኛው ተመልሷል። አልተመለሱም ያሏቸው እነዚህ ሰባት ሺህ ሰዎች ታዲያ መቼ መለሳሉ? አቶ ከበደ እኛ በተቻለ መጠን ከዘት ሀይሉ ጋር በተረባርበን እንዲመለሱ ድሬ እያሰራለት ሚላቸው ነው የሚሰማ እና ከወንጀል ነፃ የሆነው ሰዎች እየተመለሱ ናሉ። ነገር ግን ቅ የወንጀል የሰሩና ጥፋት የሰሩ አካላት እንዳይመለሱ የመያዝ እንትን አሉ። ለተፈናቀሉ በአስር ሺዎች ለሚቆጠሩ ለእነዚህ ዜጎች ሰብአዊ ድጋፍ ሲደረግ መቆየቱን የተናገሩት ተከበደ በዘላቂነት መልሶ ማቋቋም ስራ ግን አለመጀመሩን ገልጧል። ከዚህ በፊት የአንድ ወር ድጋፍ ተደርጎላቸዋል። አሁን ለሚመለሱት የተወሰነ የተወሰነን ድጋፍ እያደረግን ለ ነው ዘላቂ ማቋቋሚያ የሚያስፈልግ ድጋፍ የፋብሪካ ውጤት ባለመቅረቡ በክልልና በፌደራል ባለ ባለመቅረቡ አሁን ባለው ደረጃ የመልሶ ማቋቋም ስራ አልጀመርም ማለት ነው። ተፈናቃዮችን ወደ ቀያቸው ከመለስ ጎን ለጎን በዞኑ ዘላቂ ሰላም እንዲሰፍንና ግጭቱ እንደገና እንዳይከሰት ህግ የማስከበር ስራ እየተሰራም ነው ብሏል። ትልቁ ችግር እና ትልቁ ድርሻ የሚወጠው የጸጥታ ማስከበር ስራ ነው ቀጥታ የማስከበር ስራ የህገ በላይነት የማረጋገጥ ስራ ነው ትልቁ ድርሻ የሚወስድ። በዚህ ሂደት ውስጥ ያው በመዋቅር ውስጥ የተሳሰረ ነገር ስለሆነ መዋቅሩም ደግሞ በአንድ ክልል ውስጥ ያለ መዋቅር በመሆኑ የክልሉ መንግስት፣ በተለይ ክልል ጠስታይ፣ በተለይ በድራሽ አሁን ባለው ደረጃ ከአማሮ ልዩ ወረዳ፣ ከድቡርጅ ልዩ ወረዳ እና ከአለ ልዩ ወረዳ ጋር በጥሩ ሁኔታ እየሰራ ነው ያለነ። ነገር ግን ሰፊ ችግርና ጋፍ እየፈጠረብን ያለው የደራሼ ልዩ ወረዳ ውስጥ አንዱ ያለች ሀይጎና የምትባል ቀበሌ እዛ ውስጥ ያለው ሀይ ሰላም እንዳይፈጠር፣ አለመረጋጋት እንዳይፈጠር ከተለያዩ አካላት ተልእኮ የሚወስዱ ሰዎች ያሉ አካባቢ ግጭቱን የሚቀሰቅሱት ና ግጭቱን ከሚመሩ ሰዎች አብዛኛው ወንጀለኛ ና በወንጀል የሚጠረጠረው ሰው በሙሉ አካባቢ የግጭቱ መንስኤ የሰገን አካባቢ ሕዝቦች በመባል የሚታወቀው ዞን መፍረሱን ተከትሎ ኮንሶ ዞን ሆኖ በመደራጀቱ ይህንን ያልፈለጉና የራሳቸውን ጎማ ሄደ የተሰኘ አዲስ ልዩ ወረዳ ለመፍጠር የሚፈልጉ አካላት የሚያቀነቅኑት ሴራ ነው ብለዋል። ዞኑ ቢፈርስም ቅሉ በክልሉ ምክር ቤት የተላለፈ ውሳኔ ተፈጻሚ ባለመሆኑ ዞኑ የግጭት ቀጠና ሆኖ ቀጥሏል ያሉት አቶ ከበደም የክልሉ መንግስትን በዝ ወቅሰዋል። ከዚህ በፊት በደቡብ ክልል ምክር ቤት አምስተኛ ዙር ስድስተኛ ዓመት ሶስተኛ አስቸኳይ ጉባኤ ተመሳሳይ ወቀሳ አቀርቦ እንደማይቀበል የገለጠው የክልሉ መንግስት የዞኑን ጉዳይ በልዩ ሁኔታ በመከታተል ላይ መሆኑን ገልጧል። የክልሉ መንግስት በኮንሶ ግዳያ እጃቸውን አስገብተል ያለቸውን ከ መቶ በላይ ግለሰቦችን ማሰሩን የክልሉ ሚኒስትሪ መስተዳድር አቶ ሪስቱ ይርዳው መናገራቸው አይዘነጋም። በኮንሶና ና አካባቢ በነበረው ጥቃትና ግጭት በአጠቃላይ ሰባ4ራት ስብሎች መገደላቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳ ናሙ። ዮናታንን እናመሰግናለን። በዛሬው የትምህርት መሰናዶ በገጠሪቱ ኢትዮጵያ ነጻ ትምህርት ቤት የከፈተውን የ22 ዓመት ወጣት እናስተዋውቃችኋለን። ህጻናት ሊሟሉላቸው ከሚገቡ መሰረታዊ ፍላጎቶች አንዱ ትምህርት ነው። በኢትዮጵያ የትምህርት ተደራሽነትን ለማሳደግ በርካታ ስራዎች ቢሰሩም በሀገሪቱ ባለው የህዝብ ብዛትና ተያይዘው የሚመጡት የማህበራዊና ኢኮኖሚያዊ ችግሮች ምክንያት አሁንም በርካታ ህጻናት ከትምህርት ገበታ ውጭ ናቸው ገና የአስራዎቹን እድሜ ሲያጨርስ ይህንን ያስተዋለውና በሜሪላንድ ዩኒቨርሲቲ የኮምፒውተር ሳይንስና የሂሳብ የሶስተኛ ዓመት ተማሪ የሆነው ወጣት ትምህርት ቤት በሌለበት የገጠሪቱ የኢትዮጵያ ክፍል ትምህርት ቤት በመክፈት ህጻናት በነጻ ትምህርት እንዲያገኙ እየረዳ ይገኛል በተጨማሪም በአሜሪካን ሀገር ሜሪላንድ ክፍለ ግዛት በሚሰጠው የማስጠናት አገልግሎት ለበርካታ ተማሪዎች እገዛ ያደርጋል ስመኝሽ የቆየ በሀያ ዓመቱ በትምህርት ዙሪያ ትልቅ ስራዎች እየሰራ የሚገኘውን ወጣት ቅዱስ አንተነህና በስራው ተጠቃሚ የሆኑ ወላጆችን አነጋግራ ያሰናዳችውን ዘገባ ታስደምጠናለች። ሰሜን ሸዋ ደብረ ጽጌ ከተማ ነዋሪ የሆኑት የሁለት ልጆች አባት አቶ አሰፋ ቀናው የሚተዳደሩት በቀን ስራ ነው። ከእጅ ወዳፍ በሆነችው ገቢያቸው ታዲያ ሰባት ዓመት የሞላውን የመጀመሪያ ልጃቸውን ወደ ትምህርት ቤት ለማስገባት ሞክረዋል። ነገር ግን በወር የሚከፈለውን አራት መቶ ብር ለመክፈል እጅ ስላጠረኝ ልጄ ትምህርቱን አቋረጠ ይላሉ። እኔ ከን ስራ እየሰራ ነበር ልጅ ልጅን የማስተምረው አቀቶ አቋርጦ ነበር። አሁን የቅዱስ ትምህርት ሲከፈትልን እዚያ አስገባዋት። እኛ ልጅ ንራስል ወደፊት እዚያው ነው የማስገባው ነበር። ሰልኛ ለአመት አስተምረዋል። ዚ በልጃቸው ትምህርት ማቋረጥ ልባቸው ተሰብሮ የነበሩት አቶ አሰፋ ግን ባለፈው ዓመት በአቅራቢያቸው በተከፈተው ቅዱስ ትምህርት ቤት ተስፋቸው እንደገና ተመልሶላቸዋል። ልጃቸው በነጻ ትምህርት ከማግኘቱ በተጨማሪ በቀን አንድ ጊዜ በትምህርት ቤቱ ይመገባል። የሚያስፈልገው መጽሐፎችና የትምህርት መሳሪያዎችም ይሟሉለታል። አብዛኛው አብዛኛው ቀን ሰራተኛ ምናምን የሚተዳደሩ ዚ ስለሆነ አሁን የቅዱስ ትምህርት ቤት በመከፈቱ በጣም ንስጠቀም ከዚህ ስ ማስተው በጣም ጥሩ መጣታሪ እድሜ ስተውና ከዚህ የበለጠ እንዲያደርግ በጣም ነው ንትን ቅዱስ ትምህርት ቤትን ከደብረ ጽጌ ከተማ አለፍ ብሎ ወደ ደብረ ሊባኖስ በሚወስደው መንገድ ላይ በአካባቢው ላሉና ትምህርት ማግኘት ላልቻሉ ህጻናት የነጻ ትምህርት አገልግሎት እንዲሰጥ የከፈተው የ ሀያ ሁለት አመቱ ወጣት ቅዱስ አንተነህ ነው። ገና ከህጻንነት እድሜው አንስቶ ከቤተሰቦቹ ጋር በመሆን በተለያዩ የገጠሪቱ ኢትዮጵያ ክፍሎች ደብተርና መጻፊያዎች የመሳሰሉ የትምህርት ቁሳቁሶችን ይሰጥ የነበረው ቅዱስ ዘላቂነት ያለው የህጻናትን ህይወት መቀየር የሚችል ውጤት ለማምጣት ትምህርት ቤቱን እንደከፈተ ይናገራል። ያገድ ነው የነበረው ሀያ አምስት ተማሪ በሀያ አምስት ጀምርና ከዛ በየአመቱ እየጀመርን እንሄዳለን ብለን ነው እየጀመር ነው። ወዲያውኑ የመጣው ከመቶ ተማሪ በላይ ነው ፈልጋለሁ ብሎ የመጣው ግንኛ ያው አልቻለም ስል ዲማንድ ሚት ማድረግ ስለዚህ በትንሽ ጀምረን አንደኛ ዓመት ሰላሳ ተማሪዎች ጀምረን በዚህ ከሪክሽን በማዘጋጀት ላይ ኤክስፔሪንስ ያለው ፕሮፌሽናል እንደዚህ ቀጥረን እሱ መጽሐፉን አዘጋጅቶልን ክላሱን የጀመርነው ማለት ነው። እነዚህ መጀመሪያ ያለፈው አመት የገቡት ወደ አንደኛ ክፍል አልፈው አሁን ደግሞ ኬጂ ትሪ እንደገና ሌላ ባች አድሚት አርገናል። አሁን በአጠቃላይ ስልሳ ስምንት ተማሪዎች አሉ ማለት ነው። ቅዱስ በትምህርት ዙሪያ ስራዎችን ሲሰራ የደብረ ጽጌው ትምህርት ቤት የመጀመሪያው አይደለም። ሰዎችን መርዳትና በትምህርት ማገዝ ከልጅነት ያስደሰተኝ ነበር የሚለው ቅዱስ አሁን በሚኖርበት አሜሪካን ሀገር ሜሪላንድ ክፍለ ግዛት ውስጥ በከፈተው ሜሪላንድ የአስጠኝ አገልግሎት በአሜሪካን ሀገር በየትኛውም ክፍለ ግዛት ለሚገኙ ከህጻናት መዋያ እስከ ኮሌጅ ድረስ ላሉ ተማሪዎች የማስጠናት አገልግሎት ይሰጣል። ቱቶሪያል የምንሰጣቸው ተማሪዎች የተለያዩ ናቸው። አሁን ለምሳሌ ዲስብሊቲ ያላቸው ተማሪዎች አሉ። አ የኔ ፐርሶናሊ ከእነሱ ጋር ነው እንደውም የበለጠ የሚሰራው፣ ምክንያቱም እነሱ ኤክስትራ ቴንሽን እና ኤክስትራ ኬር ይፈልጋሉ እና ኤክስትራ ፔሽንስ ይፈልጋሉ። ስለዚህ ከነሱ ጋር ነው እኔ ፐርሶናሊ የሚሰራው። አድቫንስ ማድረግ የሚፈልጉ ተማሪዎች አሉን። እንደገና ደግሞ ክፍሉን ለማለፍ ብለው እኛ ጋር የሚመጡ ተማሪዎች አሉ። እንደገና ደግሞ ለሰርቲፊኬሽን የሚያጠኑም ተማሪዎች አሉን። ለምሳሌ አሁን ኔትወርክ ፕላስ ወይም ሰርቲፊኬሽን እናስጠናለን። እንደገና ደግሞ ኤስቲቲም እናስጠናለን። ወደ ሰላሳ የሚጠጉ ሰዎችን በትርፍ ሰዓት ቀጥሮ በአስጠኝነት የሚያሰራው የሜሪላንድ አስጠኛ አገልግሎት በተለይ በአሁኑ ሰዓት በኮሮና ምክንያት የትምህርት ተቋማት የመማር ማስተማር ሂደቱን ወደ በይነመረብ በመቀየራቸው ምክንያት የትምህርት አቀባበል ዙሪያ ለተቸገሩ ተማሪዎችም ጠንካራ ድጋፍ ያደርጋል። እዚህም ከቶቶሮቻችን ከቶቶሮቻችን ጋር አንድ ላይ ሲገናኙ በጣም ሀይ የሆነ ኢንጌጅመንት ስለሚኖር እዛ ትምህርት ቤት ያለውን ለርኒንግ ኢንቫሮንመንት ሪክሬት ያደርጋል ማለት ነው። ኢንሳም ወይስ ከዛ በተጨማሪ ደግሞ ቱቶሮቻችን ብዙ አስተያየት የሚያደርጉ ፓኬቶች አሏቸው ለልጆቹ። ስለዚህ ከልጆቹ ጋር በጣም እየተከታተሉ ስለሆነ የሚሰሩት ልጆቹን ወደ ሌላ ሌላ ነገር ዲስትራክት እንዲሆኑ አይፈቅዱላቸውም። ከፓረንቶቻቸው ጋር አንድ ላይ እየሰሩ ኮሚኒኬሽን፣ ከእኛም ጋር ከኳሊቲ አሹረንስ እዚህ ከምንሰራው ጋር እየተነጋገሩ ተማሪዎቹን ሙሉ በሙሉ ትምህርታቸው ላይ ፎከስ አድርገው ትምህርታቸውን አሪፍ ውጤት እንዲያመጡ ትራክ እያደረግን ፕሮግሬሳቸውን እንሰራለን ማለት ነው። በዚህ የማስጠናት አገልግሎት ተጠቃሚ ከሆኑት መካከል በካሊፎርኒያ ክፍለ ግዛት ሳኖዜ ከተማ ነዋሪ የሆኑት አቶ ሽፈራው ተካ አንዱ ናቸው። አቶ ሽፈራው የዘጠነኛ ክፍል ተማሪ ልጃቸው በበይነ መረብ አማካኝነት በሚሰጠው የስነ ጽሑፍ ትምህርት እገዛ እንደሚያስፈልገው በመረዳታቸው የሜሪላንድ አስጠኚ አገልግሎትን እንዳናገሩ ይናገራሉ። ሊትሬቸር ራይቲንግ ላይ ትንሽ እገዛ እንደሚያስፈልገው ተገነዘብኩና ከክላስ አክቲቪቲው ደወልኩለት። ቅዱስም ተገናኘኝ፣ ፈቃደኛ እንደሆነ አፕሊኬሽን ፎር እንደሚልክልኝ ተነጋገርን። በዛ ቀጥል ማለት ነው። ለምን ያክል ጊዜ አሁን ቲዩቶሪያሉን ሲወስድ ቆይቷል? ልጆች ደስተኛ ነው? ያመጣው ለውጥ አለ? አራት ወር አምስት ወር ይሆናል ከጀምር። በደንብ ይወያያሉ፣ ፍሪሊ ጠይቀዋል መምህሩን በደንብ መግባባቱን አየሆኝና በዛው ውጤቱም ጥሩ እየሆነ መጣለት። አሳይመንቶችንም እያሻሻለ መጣ ማለት ነው። ልጅም ደስተኛ ነው። እኔም ሳየው ጥሩ ነው ብዬ አስባለሁ። በአሜሪካን ሀገር የማስጠናት አገልግሎት የሚሰጡ ድርጅቶች በሰዓት እስከ 200 የአሜሪካን ዶላር ያስከፍላሉ። በዚህም ምክንያት ብዙ ወላጆች መክፈል ባለመቻላቸው ለልጆቻቸው የሚያስፈልገውን ድጋፍ ማግኘት ሲያቅታቸው ማስተዋሉን ቅዱስ ይናገራል። ታዲያ እሱ በሚሰጠው አገልግሎት በሰዓት ከ35 ዶላር ጀምሮ እንደ የትምህርት ደረጃው ዝቅተኛ የአገልግሎት ክፍያ ይጠይቃል። በጣም ወዳለሁ ሲሊክ ፓሽኔ ነው። ባይከፈለኝ የሚሰራው ስራ ነው። ቱተር ነበርኩኝ መጀመሪያ፣ አንድ ካምፓኒ ውስጥ እንደ ቱተር ነበር እና ቱተሪንግ ስራ ነበር። ካምፓኒ ቻርጅ የሚያደርገው አማውንት እና እኔ የምከፈለው አማውንት በጣም ትልቅ ዲፈረንስ ነበረው እና ፓረንቶቹ መክፈል ባለመቻላቸው ያቋርጡ ነበረ ቱተሪንግ ሰርቪስን። እና ከዚህ በተጨማሪ ደግሞ የኤጁኬሽን ቫልዩን በደንብ ከልጅነት ጀምሮ በኤጁኬሽን ብዙ ብዙ አምናለሁኝ እና እዚህ ለኮሚኒቲው ማገልገል ስለፈለግኩ ነው። እንደኔ ያሉ ቱተሮችንም እንትን እየሰበሰብኩኝ እየሰራን ነው ማለት ነው። ቅዱስ በትምህርቱ ያለው ከፍተኛ ውጤት ባመጣለት ነጻ የትምህርት እድል በሜሪላንድ ዩኒቨርሲቲ የሶስተኛ ዓመት የኮምፒውተር ሳይንስና የሂሳብ ተማሪ ነው። ትምህርቱን ሲያጠናቅቅም የሰው ሰራሽ ልህቀትን ተጠቅሞ ትምህርትን ማስፋፋት የሚቻልበት መንገድ ላይ መስራት እንደሚፈልግ ነግሮናል። በትምህርት ዙሪያ የጀመርኳቸውን በጎ ስራዎችን ማሳደግ እፈልጋለሁ፣ የሚለው ቅዱስ በእሱ ዕድሜ ያሉ ወጣቶች በሚችሏቸው ማንኛውም ስራዎች ጠንክረው ቢሰሩ እድሜ ሳያግዳቸው ውጤታማ እንደሚሆኑ ይመክራል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ሚኒሊሽ የቆየን እናመሰግናለን። ስትከታተሉት የቆያችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። ከመሰናበታችን በፊት ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ ወደ የዓለም የጤና ድርጅት አባልነት ተመልሳለች። ፕሬዚደንት ጆ ባይደን የርዕሰ ብሔርነት ቃለ መሃላ እንደፈጸሙ ብዙም ሳይቆዩ የቀድሞ ፕሬዚደንት ዶናልድ ትራምፕ ዩናይትድ ስቴትስን ከዓለም የጤና ድርጅት አባልነት የሚያስወጣ ውሳኔን የሚቀለብስ ደብዳቤ የሚፈርማቸውን የዕለት ርዕሰ አንቀጽ ጠቁሟል። የዩናይትድ ስቴትስ ምክትል ፕሬዚደንት ካማላ ሃሪስ ከዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሓኖም ጋር በስልክ በተነጋገሩበት ወቅት አሜሪካ ከዓለም አቀፍ የጤና ድርጅት የመውጣቷን ውሳኔ እንደምትቀለብስ የገንዘብ መዋጮ ግዴታዋንም እንደምትፈጽም እንዲሁም የዓለም የጤና ድርጅትን ለማጠናከር በሚደረግ የማሻሻል ተግባር በገንቢ አጋርነት እንደምትሰራ መግለጻቸውን ርዕስ አንቀጽ አውስቷል። ምክትል ፕሬዚደንት ሃሪስ አያይዘውም እሳቸውና ፕሬዚደንት ባይደን የዓለም የጤና ድርጅት ኮቪድ-19ን ለመቆጣጠርና በዓለም ደረጃ የተሻለ የጤና ሁኔታን ለማዳበር እንዲሁም ዓለም አቀፍ ወረርሽኝን ለመከላከል የተሻለ ዝግጁነት እንዲኖር ለማድረግ ወሳኝ ነው የሚል እምነት እንዳላቸው አስገንዝበዋል። ዶክተር አንቶኒ ፋውቺ በዓለም የጤና ድርጅት 148ኛ የከፍተኛው ቦርድ ስብሰባ ላይ የሚሳተፍ የዩናይትድ ስቴትስ ሎካን ቡድን አዲስ መሪ እንዲሆኑ ተሰይመዋል። ፋውቺ በዓለም የጤና ድርጅት ከፍተኛው ቦርድ ስብሰባ ላይ ባደረጉት ንግግር እኔም እንደ ሌሎቹ ተወካዮች የዓለም የጤና ድርጅት ለዓለም አቀፉ ወረርሽኝ በዓለም ደረጃ የተስተዋለውን ምላሽ በመምራት በኩል ባለው ሚና አመሰግነዋለሁ ማለታቸውን ርዕስ አንቀጹ ጠቅሷል። የባይደን አስተዳደር የተሻለ የዓለም የጤና ሁኔታ እንዲኖር በሙሉ ልብ የመስራት ፍላጎት አለው። የዓለም የጤና ደህንነትንና የዓለም የጤና ደህንነት አጀንዳን ይደግፋል። ለሁሉም ሰዎች መልካም ጤና የተመላበት መጻኢ ዕድል የመገንባት ዓላማም አለው ሲሉ ፋውቺ ማስገንዘባቸውን ርዕስ አንቀጹ ገልጿል። ዶክተር ፋውቺ አያይዘውም የባይደን አስተዳደር ዝቅተኛ ገቢ ያላቸው ሀገሮችም ለኮቪድ-19 የክትባት መድኃኒት ተደራሽነት እንዲኖራቸው የሚጥረው ኮቫክስ የተባለው ስብስብ አባል የመሆን እቅድ እንዳለው አስታውቀዋል። የክትባቱ መድኃኒት እንዲዳብር በዓለም ደረጃ የሚደረጉትን ጥረቶች፣ የምርመራና የሕክምና ቁሶች ማከፋፈል እንደሚደግፍ በዓለም ዙሪያ ልማት እንዲበረታም ይረዳል ማለታቸውን ርዕሰ አንቀጹ አውስቷል። ኮቫክስ የኮቪድ-19 የክትባት መድኃኒት ምርትን በማበራከትና በማዳበር በዓለም ዙሪያ ያሉት ሀገሮች ሁሉ እኩል ተደራሽነት እንዲኖራቸው ዋስትና የመስጠት ዓላማ አለው። የዓለም የጤና ድርጅት ዋና ሥራ አስኪያጅ ዶክተር ቴድሮስ አድሓኖም ታዲያ ዛሬ ለዓለም የጤና ድርጅትና ለዓለም ጤና መልካም ቀን ነው ሲሉ በትዊተር ገጻቸው ደስታቸውን ገልጸዋል። የዓለም የጤና ድርጅት የዓለም ሀገሮች ቤተሰብ ነው። ዩናይትድ ስቴትስ በቤተሰቡ አካልነት በመቀጠሏ ሁላችንም ደስተኞች ነን ሲሉ አክለውበታል፣ በማለት የዕለቱ ርዕሰ አንቀጽ ሀተታውን አብጥቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባትና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም። But another